ደቡብ ሱዳን ውስጥ በሚቋቋመው የሽግግር መንግሥት የፕሬዝዳንት ሳልቫ ኪር እና የዶክተር ሪያቅ ማቻር ጦር የሚዋሃዱበት ሁኔታ የሚያቅድ ስብሰባ ዛሬ አዲስ አበባ ላይ ተከፍቷል። በጸጥታ መዋቅሮች ላይ መስማማት ለሽግግር መንግስቱ መሳካት ቁልፍ ጉዳይ መሆኑን የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን ተናግረዋል። የዚህን ዝርዝር እስክንድር ፍሬው ነው ከአዲስ አበባ ይላከልን። የየራሳቸውን ጦር የሚመሩ የሁለት ጎራ ሰዎች ዛሬም በአዲስ አበባ ለስብሰባ ተቀምጠዋል። የደቡብ ሱዳን መንግስትና ተቃዋሚዎቹ ባለፈው ነሐሴ መጨረሻ የሰላም ስምምነት ቢፈርሙም ወደ ተግባር መቀየሩ ገና እየተጠበቀ ነው። ከስምምነቱ ነጥቦች አንዱ ደግሞ በፕሬዝዳንት ሳልቫኪር ማያርዲት የሚመራው የደቡብ ሱዳን መንግስት ጦርና በዶክተር ሪያክ ማቻር የሚመራው የተቃዋሚዎቹ ጦር በአንድ እዝ ስር መዋሃድ ነው። ዛሬ በአዲስ አበባ የተጀመረውም በዚህና ወደ ውህደት በሚወስዱ ጉዳዮች ላይ የሚነጋገር እንደዚሁም የሚያቅድ ስብሰባ ነው። የመንግስት ተጠባባቂ ዋነኛ ተደራዳሪ ና የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩ ሉዌዝ፣ እንደዚሁም የተቃዋሚዎቹ ዋነኛ ተደራዳሪ ታባንደንጋይ የልኡካን ቡድኖቻቸውን በመምራት ተገኝተዋል። ስብሰባውን በንግግር የከፈቱት የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን ለአጠቃላይ ስምምነቱ መተግበር ወሳኝ መሆኑን አብራርተዋል ተዋል የተዋሃደ የጋራ አመራር እንደዚሁም የጦር ኃይሎች ውህደት የሚለው የሰላም ስምምነቱ ክፍል ስራ ላይ እንዲውል የሚያቅድ በመሆኑ የዛሬው ስብሰባችን እጅግ ወሳኝ ነው። ቋሚ የተኩስ አቁምና የሽግግር ጊዜ የጸጥታ መዋቅር በሚለው የስምምነቱ ክፍል በተቀመጠው መሠረት ሌሎች ተቋማትም እንዲመሠረቱ መንገድ የሚጠርግ፣ ስለዚህም የዚህ ስብሰባ ውጤት ለስምምነቱ በተሳካ ሁኔታ መተግበር የመሰረት ድንጋይ የሚሆን ነው። ያለ እነዚህ ተቋማት የቋሚ የተኩስ አቁሙንና የሽግግር ጊዜ የጸጥታ መዋቅሩን ወደ ተግባር መለወጡ እንዲሁም የብሔራዊ አንድነት የሽግግር መንግስት መመስረቱ የማይታሰብ ነው። ስብሰባው የሚካሄደው ስምምነቱን ለመተግበር እንጂ እንደገና ለመደራደር አለመሆኑንም አምባሳደር ስዩም አሳስበዋል። ስኮር ስ ሚቲንግ ኖት ይህ ስብሰባ የሰላም ስምምነቱን በፍጥነትና በቅን መንፈስ የምንተገብርባቸውን መንገዶችና ስልቶች የምንፈልግበት ልምምድ እንጂ በስምምነቱ ላይ እንደገና የምንደራደር አለመሆኑን ማስመር እፈልጋለሁ። እናም ምዕራፍ ሁለት የሚባለውን የስምምነቱን ክፍል መተግበር የማቀጃ ክፍለ ጊዜ ለሆነው ለዚህ ስብሰባ ዋነኛዎቹ ተደራዳሪዎች በቂ ጊዜ እንደሚኖራቸው የአደራዳሪዎቹ እምነት ነው። የጋራ ስምምነት ላይ የሚደረስባቸው የጸጥታ መዋቅሮች ለቅድመ የሽግግር መንግስት በኋላም ለብሔራዊ አንድነት የሽግግር መንግስት ጊዜው ቁልፍ የመነሻ ነጥቦች መሆናቸውን ዋነኛ አደራዳሪው አስረድተዋል። የደቡብ ሱዳን መንግስትና የተቃዋሚዎቹ ጦር በአንድ እዝ ስር እንደሚዋሃድ ከስምምነት ላይ የተደረሰው የሽግግር መንግስቱ በተመሰረተ በአስራ ስምንት ወራት ውስጥ ነው። እስከዚያው ግን ሁለቱም ወገኖች የየራሳቸውን ጦር ይመራሉ። ስብሰባው በመጪዎቹም ቀናት ቀጥሎ ይካሄዳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ